ሰላም ተነስተልን፣ እንደምሰንብታችኋል የተከበራችሁ አድማጮቻችን። ይህ ከዋዜማ ራዲዮ ሳምንታዊው የበነገራችን ላይ ውይይት ነው። ሀገራዊ ፋይዳ ያላቸውን ርዕሰ ጉዳዮች አንስተን ከባለሙያዎች ጋርና ከሚመለከታቸው አካላት ጋር ውይይት የምናደርግበት ሳምንታዊ መሰናዳችን ነው። የኢትዮጵያ መንግስት በቅርቡ ዘረመል ለምህንድስናን ወይም በልምድ ጂኤምኦ የምንለውን ጥቅም ላይ ለመዋል እንዲችል ህጉን አላልቷል። ለህጉ መላላት ዋና ምክንያት ተደርጎ የቀረበው የሀገሪቱን የኢንዱስትሪ ዘርፍ በግብርና ጥሬ እቃ በተለይም በጥጥና ጨርቃጨርቅ ዘርፍ ማሳደግ ያስችላል በሚል ነው። የልውጥ ሕያዋን ወይም ጂኤምኦ ጉዳይ የሚያሳስባቸው ወገኖች ደግሞ የመንግስት እርምጃ አደገኛና የሀገሪቱን ጥቅም አሳልፎ የሚሰጥ ነው ሲሉ ይከራከራሉ። ለዛሬ ከፖለቲካ ክርክሩ ባሻገር የጉዳዩን መሰረታውያን አንስተን ቆይታ እናደርጋለን። ፕሮግራማችንን በማድመጥ አብራችሁን እንድትቆዩም እንጋብዛለን። ዘረመል ምህንድስና ወይም ጄኔቲክ ኢንጂነሪንግ የባዮቴክኖሎጂ አንዱ ዘርፍ ነው። ይህ ሳይንስ ጠላ ከመጥመቅ ባህላዊ ዘዴ ጀምሮ እስከ ውስብስቡ የልውጠ ሕያዋንን መፍጠር ድረስ ይዘልቃል። በጉዳዩ ላይ በተለይም በዘረመል ምህንድስና ዙሪያ የበረታ ውዝግብ አለ። በተለምዶ ጂኤምኦ ወይም ጄኔቲካሊ ሞዲፋይድ ኦርጋኒዝምስ ተብለው የተሰየሙ ልውጠ ሕያዋን ለአካባቢ፣ ለጤናና ለሀገር ደህንነት አደገኛ ናቸው የሚለው በአንድ በኩል የለም። ከዚህ ሳይንስ ሸሽተን አንዘልቀውም፣ ይልቁንም ሳይንሱን መረዳትና ችግሮቹን ለማስቀረት ይጠቅመናል የሚለው ወገን ደግሞ በሌላ በኩል ይከራከራሉ። የኢትዮጵያ መንግስት በቅርቡ የዘረመል ምህንድስናን ወይም ጂኤምኦን ጥቅም ላይ ለመዋል እንዲችል ህጉን ማላላቱ ይታወሳል። ለህጉ ማላላትም ዋና ምክንያት ተደርጎ የቀረበው የሀገሪቱን የኢንዱስትሪ ዘርፍ በተለያዩ የግብርና ጥሬ ራሳቸውን እንዲችሉ ለማስቻልና ምርታማነትን ለማሳደግ ነው ተብሏል። በተለይም በሀገሪቱ በጥጥና በጨርቃጨርቅ ዘርፍ ያለውን ችግር ለመፍታት ሀሳብ እንዳለ ነው እንግዲህ ከመንግስት አካባቢ የወጡ መረጃዎች የሚያመለክቱት። ይሁንና ግን በጉዳዩ ላይ ስጋታቸውን የሚገልጹ ወገኖችም አልጠፉም። የልውጠ ሕያዋን ወይም ጄሞ ጉዳይ ያሳስበናል የሚሉት ወገኖች እንደሚጠቅሱት ከሆነ ይህ የመንግስት እርምጃ አደገኛና የሀገሪቱን ጥቅም አሳልፎ የሚሰጥ ነው። የመንግስት እርምጃም በውጪ ኃይሎች ጫና ምክንያት የተፈጠረ ነው ሲሉ ይከራከራሉ። ለዛሬ ከፖለቲካ ክርክሮ ባሻገር ያሉትን የጉዳዩን መሰረታዊ አንስተን ከሁለት ባለሙያዎች ጋር ቆይታ እናደርጋለን። አቶ ገብረ መድህን ቢረጋ ከአፍሪካ ባዮ ዳይቨርስቲ ኔትወርክ አህጉር አቀፍ በዚህ ጉዳይ ላይ የሚቆረቆር ድርጅት ነው በአፍሪካ ሀገር የሚሰራ እንደዚሁም ደግሞ ዶክተር ጥላሁን ዘወልዱ በምስራቅ አፍሪካ የባዮቴክኖሎጂ ጥናትና ማስፋፋት ተቋም ተመራማሪና ኃላፊ ናቸው። በኢትዮጵያ ግብርና ምርምር ተቋም ውስጥም ለረጅም ጊዜ አገልግለዋል። አሁንም መንግስታትን ያማከራሉ፣ የፖሊሲ ጥናቶችንም ይጽፋሉ። እንግዶቹን ያናገርናቸው በተለያየ ቦታና ጊዜ ስለሆነ በየተራ ነው የምናስደምጣችሁ። የሁለቱንም ወገን በማዳመጥ በጉዳዩ ላይ የተሻለ መረጃ ታገኙበታላችሁ ብለንም ተስፋ እናደርጋለን። የፕሮግራሙ አዘጋጅ አርጋው አሽነው ጊዜ ነኝ። እንግዲህ ከአቶ ገብረ መድህን ቢሮ ጋር ገለጻ እንጀምራለን። ዘረመል ምንድስና ማለት መጀመሪያ በተፈጥሮ የማይገናኙ በፍጹም በተፈጥሮ የማይገ ለምሳሌ ተክል የተክልን የመጨረሻው ዝቅተኛ ዘረመል በጣም ዝቅተኛውን ዘረመል በመውሰድ ከኢንሴክትስ ምን ከእንስሳት ዝርያ ከሚመደቡት ውስጥ የተፈለገውን ያ አይነት የተመረጠውን ወይ ደግሞ በበሽታ ተቋቋሚነቱ ወይ ደግሞ ውሃን ለረዥም ጊዜ በመያዝ ችሎታው በተመራጭ በመሆኑ በተለያየ ሌሎች ባህሪያት የሚመረጠውን የአንድን ተክል ያልሆነን ፍጡር ዘረመል ዝቅተኛውን ዘረመል በመውሰድ ሁለቱን የተክልን ዘረመልና ተክል ያልሆነውን ዘረመል በልዩ ላቦራቶሪ ውስጥ ጂን ጋን ይሉታል እነሱ። የጂን ጠመንጃ እንበለው ተኩሶ በግድ በማገናኘት አጣብቆ አንድ በማድረግ ልዩ የሆነ ሁለቱም ተክልም የትክክል ሙሉ የተክልን ሙሉነትም የሌለው የተክል አለመሆንም ሙሉነት የሌለውን ግን አዲስ ነገርን ይዞ በማውጣት ጄኔቲካሊ ወይ ደግሞ በዘረመል ሞዲፋይ አድርጎ አዲስ አድርጎ ለውጦ ስለሚወጣ ልውጠ ህያው ይባላል። ተለውጦ የወጣ ህያው ህይወት ያለው ግን የተለወጠ ነገር ነው። ምንም በተፈጥሮ ያልተገናኘ ነገር ነው። ለምሳሌ የሩዝን ጂን መጨረሻውን ዘረመል ወስዶ ከአሳ አንድን የመጨረሻው ዝቅተኛውን ዘረመል ወስዶ ሁለቱን ዘረመሎች አንድ ላቦራቶሪ ውስጥ አንድ ላይ አሳድጎ ሲወጣ ሩዝ ቢሆን ያ ሩዝ አይደለም፣ ልዩ ልውጥ ሩዝ ነው። አሳም ሆኖ ከወጣ ልውጥ አሳ ነው። እውነተኛው አሳ አይደለም። በዚህ አይነት መልክ የሚወጣ አዲስ በፋብሪካ በላቦራቶሪ ውስጥ ትልልቅ የንግድ ካምፓኒዎችና አንዳንድ ጥቂት ለጥቅማቸው ብቻ የቆሙ ሳይንቲስቶች በጋራ የሚሰሩት ለትርፍ ብቻ የሚሰራ የምርምር ውጤት ነው እንጂ የሸማቹንም የተመጋቢውንም የአርሶአደሩንም ጥቅም ለማስጠበቅ የቆመ አይደለም። ለምሳሌ ብንወስድ በዚህ ውጤት የሚመረቱ ምርቶች ለተመጋቢው ሰውነቱ ውስጥ አላርጅክ አለርጂን ይፈጥራሉ። ተፈጥሮ ተገኝተዋል በተለያዩ አካባቢዎች ሰውነታችን ውስጥ ያለውን አንቲባዮቲክ መድኃኒቶችን የመቋቋምን ባህሪ ውስጣችን ይፈጥራሉ። በዚህም የተነሳ የተለያዩ መድኃኒቶችን ድሮ ይጠቀም የነበረ ሰው አንድ አይነት በሽታ ቢያመው ድሮ ሲጠቀም ከነበረው መድኃኒት የበለጠ ሶስት አራት እጥፍ ዶዝ መጠቀም ይገደዳል የበዚያ በሽታ ለመዳን። ሌላው ደግሞ ዘሩ በዚህ አይነት መልክ የሚሰራው ዘር በተፈጥሮ ምን ሆኖ ነው የሚሰራው? መሃል ሆኖ ነው የሚሠራው። መሃል ሆኖ የሚፈጠረው ለምን? በምርምር የተገኘ ስለሆነ ለማንም ሜዳ ላይ አለቀቅም። በየዓመቱ አርሶ አደሩ እየሄደ ከዛ ያንን ዘር ካገኘው ክፍል እየገዛ መውሰድ አለበት። ያንን ማድረግ ማለት ምን ማለት ነው? ገበሬው ዘንድሮ የዘራው ዘር ልውጤ፣ ያው የሆነ ዘር ዘንድሮ ከዘራው በሚቀጥለው ዓመት አይበቅልም። መብቀል ደግሞ የለበትም ብሎ ነው የሚሰሩት። ለምን? ከበቀለ ተመልሶ እነሱ ጋር አይመጣም እነሱ ጋር እንዲመጣ ስለሚፈለግ እንዳይበቂል ተደርጎ ነው በላቦራቶሪ ውስጥ የሚወጣው በቤተ ሙከራ ውስጥ። ስለዚህ አርሶ አደሮቻችን ምን ይሆናሉ ማለት ነው? በየዓመቱ ይሄንን ዘር ለመግዛት ይገደዳሉ። በዚህን ጊዜ በምንም አይነት አርሶ አደሮቻችን የማይችሉት አቅም ውስጥ፣ ችግር ውስጥ ይገባሉ። በዚያ የተነሳ አሁን ካሉበት የበለጠ ጥገኛ ይሆናሉ። በማን ላይ ነው ጥገኛ የሚሆኑት? በትልልቅ ዓለም አቀፍ ካምፓኒዎች፣ ኩባንያዎች ስር ይወድቃሉ። የምንበላውንም፣ የምናበቅለውንም፣ የምንዘራውንም ነገር ሁሉ እነሱ ይወስናሉ። እነሱ የፈቀዱልን እንበላለን፣ እነሱ ካልፈቀዱልን አንበላም ማለት ነው። ስለዚህ ይሄ በአጭሩ ህዝብ፣ አድማጮቻችን መረዳት የሚገባቸው በፍጹም ከአሁን በፊት በልተነው አይተነው የማናውቀው አዲስና ልውጥ የሆነ ዘር ወይ ልውጥ የሆነ እንስሳም ወደፊት የሚፈጥሩ ከሆነ ልውጥ የሆነ ነገር ነው ማለት ነው። እንግዲህ አካባቢ ሲባል በምድር ላይ በአንድ በምናወራውበት አካባቢ ላይ ጂኦግራፊካሊ በዚህ አካባቢ የሚኖር ህዝብ፣ መሬት፣ ተክሎች፣ አዝርት፣ እንስሳት አጠቃላይ የዚህ አካባቢ መስተጋብር ማለታችን ነው። ይሄ ዘረመል ምህንድስና ደግሞ በአንድ አካባቢ ላይ ያለው ተጽዕኖ ወይ ደግሞ እንድምታው ምንድን ነው? በመጀመሪያ ደረጃ ዘረመል ምህንድስና ውጤት የሆኑ ልውጥ ህያዋን ሰብሎችና ዘረመል ምህንድስና ውጤት ያልሆኑት የድሮ ወይ ደግሞ ገበሬ የሚያውቃቸው በራሱ እጅ ራሱ መርጦ ራሱ ዘርቶ ራሱ አብቅሎ ያፈራቸው ተክሎች አብሮ መኖር አይችሉም። አንዳቸው አንዳቸውን ሳይጎዱ አንዳቸው አንዳቸውን ሳያጠፉ አብሮ መኖር አይችሉም። እንግዲህ የዘመናዊ ሳይንስ እና ቴክኖሎጂ ውጤት የሆነ ኃይለኛ የሆነው የሚመጣው ዘረመል ምህንድስና ውጤቱ ልውጥ ህያዋን ስለሆነ ይህ ልውጥ ህያዋን የድሮውን የአርሶአደሮቻችንን ዘሮች ና ተክሎች ያጠፋል። እሱ የበላይ ሆኖ በዚህ አካባቢ ይኖራል። በዚህ የተነሳ አካባቢውን ይበክላል። የድሮ ተፈጥሯዊ የሆኑ ተክሎችን እንዲቀጭጩ፣ እንዲጠፉ ደረጃ በደረጃ ያረግና የተለያዩ ዘሮችና የተለያዩ ተክሎች፣ የተለያዩ አዝርዕት በአንድ አካባቢ ያሉትን ዳይቨርሲቲ የምንላቸውን የተለያየ አይነታቸውን ያጠፋና አንዱ አይነት ብቻ በአንድ አካባቢ ይኖራል። አንድ ነገር ብቻ በአንድ አካባቢ ደግሞ ኖረ ማለት አጋጣሚ ሆኖ አሁን ያለው ጥንካሬ በሚያከትምበት ጊዜ ለአንድ ያልተጠበቀ አደጋ ሲጋለጥ በሙሉ ያቺን አካባቢ ባዶ ትቀራለች ማለት ነው። ወዲያው ተጋላጭ ይሆናል ለዚያ ያለ ችግርና በዚህ የተነሳ አካባቢ ላይ የሚያመጣው ከመብላት ከመጠጣት፣ ከሕክምና ጋር በተያዙ አለርጂኮች እና አንቲባዮቲክ ነገሮች ጋር ተያያዘ ሁሉ እንዳለ ሆኖ ግን አካባቢውን በከፍተኛ ደረጃ የሚበክልና አብዛኛዎቻችን ተክሎቻችንንና አዘርቶችን የሚያጠፋና አንድ ነገር ብቻ እንዲኖር የሚያደርግ በመሆኑ ጉዳት አለው ብለን ነው የምንንቀሳቀሰው። አሁን ኢትዮጵያ የምግብ እጥረት ያለባት ሀገር ናት። ብዙ ጊዜ እንደ መከራከሪያ የሚያቀርቡት የበለጠ ምርት ለማግኘት ይረዳልና የዘረበል መንድስ ና ኢትዮጵያ ውስጥ ምግብ የማያገኙ ሰዎችን ለመመገብ እንደ አንድ አማራጭ መወሰድ ይገባዋል የሚለዋሉ። ይህ ያስማማል አያስማማኝም የማያስማማኝ ትልቁ ምክንያት ምንድን ነው? ኢትዮጵያ የእህል ተመጽዋች የሆነችውና በምግብ ምርት ራሷን ያልቻለችው የዘረመል ምህንድስና ውጤት የሆኑ ምርቶችን ባለማብቅሏ አብቅሎ አይደለም። በጣም ውስብስብ የሆኑ ችግሮች አሉ። በጣም ዘርፈ ብዙ የሆኑ ችግሮች አሉ። ኢትዮጵያ ውስጥ በጣም በጣም ኢኮኖሚያዊ ችግሮች አሉ። እነዚያ ችግሮች በብዛት ከዘረመል ምህንድስና ጋር የሚገናኙ አይደሉም። መሬቶቻችን ያለን መሬቶቻችን የገበሬዎቻችን የአርሶ አደሮቻችን አመራረት ስልትና የመሬቱ ለምነትና ምርታማነት እንዲጨምር ድሮ ይሄ ከግሪን ሪቮሉሽን ጋር በተያያዘ ማዳበሪያና ምርጥ ዘር ወደ አገር ውስጥ ሳይገባ በፊት አርሶ አደሮቻችን ይጠቀሙ የነበሩትን የተፈጥሮ ማዳበሪያን ከራሳቸው አካባቢ ካለው ከኩበትም ሆነ ከተለያዩ ሌሎች ነገሮች ውዳቂዎችን በማሰባሰብ መልሶ እዚያ ማዳበሪያ በማድረግ መሬቱ እየታከመ በየአመቱ ምርታማነቱና ለምነቱ እየጨመረ ቢሄድ ምርታማነቱን በቀላሉ ሊጨምር እንደሚችል ራሳቸው አርሶ አደሮቻችን በራሳቸው አንደበት በየተለያየ መድረክ ላይ የሚናገሩት ነው። ስለዚህ እነዚህን የአርሶአደሩን ተጨባጭ ችግሮች በሚገባ አጥንቶ አሳታፊ በሆነ መልኩ ችግሮችን ለይቶ ካወቁ በኋላ አርሶአደሩን ያሳተፈ መፍትሄን መከተልና መፈለግ ነው እንጂ ኢትዮጵያን ከምግብ ተመጽዋችነት የሚያወጣው የውጭ እጅን ተመልክቶ በአንድ አካባቢ የተገኘ በተለይም በተለይም በተለይም የትልልቅ ካምፓኒዎች ያወጡት በራሳቸው ጊዜ በራሳቸው ተነሳሽነት ያወጡትን የዘረመል ምህንድስና ውጤትን ኢትዮጵያ ውስጥ አምጥቶ ማስተዋወቅ የኢትዮጵያን አርሶአደርና ኢትዮጵያን የምግብ ሰብል ራስን ለመቻል ያለውን ችግር ይፈታል ብሎ ማመንና መቀበል መከተል በፍጹም የሚያሳምን ነገር አይደለም። ችግራችን እሱ አይደለምና። ስለዚህ የራሳችን ችግር ቤታችን ውስጥ ያለውን ችግር ለይተን በሚገባ አውቀን የችግሩን በሽታው መነሻው ካወቅን በኋላ እሱ ነው ማከም ያለብን እንጂ በሽት መንስኤው ያልሆነን ሕክምና ለአርሶ አደሮቻችንም ሆነ ለመሬታዎቻችን መስጠት የለብንም። አ እንግዲህ ኢትዮጵያ እንደምታውቀው የካርታሄናው ደህንነተ ህይወት ፕሮቶኮል ፈራሚ አገሮች ውስጥ አንዷ ነች፣ ተቀብላ አባል ነች። በዚያ ፕሮቶኮል ውስጥ ካሉት ዋና ዋና ነጥቦች አንደኛው ምልክት ማድረግ ነው። አንድ ልውጥ የዋ ህዋ ህያው የሆነ ምርት ከአንድ ቦታ ወደ ሌላ ቦታ በሚንቀሳቀስበት ጊዜ ለምርምርም ይሁን ለሕክምናም ይሁን ለምግብነትም ይሁን ለንግድም በሚለዋወጥ በሚንቀሳቀስበት ጊዜ ምልክት ይደረግበት፣ ተገቢው ጥበቃ ይደረግለት፣ ወደ አየር ወጥቶ አየር እንዳይበክል ኮንቴንድ ጥብቅ የሆነ እንቅስቃሴ ውስጥ እንዲሆን ሌላ ጋር ባልተፈለገ ሁኔታ ውስጥ ተገኝቶ ወርቆ እንዳይገኝ የመሳሰሉ ነገሮች አሉ። ጉዳት የደረሰባቸው ካሳ የመጠየቅን ነጥቦች ውስጡ አሉ። እንግዲህ የካርታሄናው ደህንነት ህግ ወይ ደግሞ ፕሮቶኮል ዋናው መልክ ውስጡ ያለው መልእክቱ ለንግድ ነው የሚያመቻው። ትልልቅ ካምፓኒዎች ያንን ህግ የተቀበሉ አገሮች ወደ አገሮቻቸው ይወስዱና የአገራቸው ህጎች ብሔራዊ ህግ አካል ካደረጉት ማንቀሳቀስ ይችላሉ ወደ ውስጥ ማስገባት ይችላሉ። ተቀበሉን የማለት ጥያቄ ማቅረብ መብት አላቸው። ሌሎች ካምፓኒዎች ለምን ህጉን ወስዳቸዋልና ምን ችግር አለ? እኛ በህጉ ውስጥ የተጠቀሰው መሰረት አስፈላጊውን ጥንቃቄ እናደርጋለን። ተቀበሉ ማለት ይችሉበት የሚችሉበት አጋጣሚ አለ። ነገር ግን ኢትዮጵያ ውስጥ ያለውና አውሮፓ ውስጥ ያለው ሁኔታ የተመለከተ እንደሆነ ላዩ ላይ ምልክት ተደርጎ ይምጣ ማለት አንድ ነገር ሆኖ፣ ምልክት የተደረገውን ስንቶቻችንን አንብበን የምናውቀው የተማር ነው? ስንቶቻችን ነው ምልክት የተደረገ አንብበን የምናውቀው? መጀመሪያ ያልተማርነው ደግሞ አርሶ አደሮቻችን ምልክት ምን ማለት ነው? ምልክቱ ምንድነው? የምሉን እንዴት ያውቁታል? የተደረገው ምልክት ስለምን እንደሚያወራ እንዴት ይረዱታል? ምልክት ማድረጉና አለ ማድረጉ ለአርሶ አደሮቻችን ለአብዛኛው ኢትዮጵያ ሕዝብ ምን ጥቅም የሚያስገኘው ነገር አለ? ምክንያቱም ብዙዎቻችን አንብበን የመለየትና ለይተን የመግዛት መረጃ ላይ የተመሰረተ ምርት የመግዛት የመብታትና የመምረጥ ልምድ የለንም። ስለዚህ ህጉ በአብዛኛው ግን ብዙ የሚጠቅመው ነገር የለም ለኢትዮጵያ። ስለዚህ ምንድን ነው መጀመሪያ መሰራት ያለበት? ህዝቡ በሚገባ ስለ ህጉ ይዘት ሆነ ስለ አጠቃላይ ልውጠ ህያውና የዘረመል ምህንድስና በተመለከተ ህዝቡ በሚገባ ማወቅ አለበት። መጀመሪያ በሚገባ ካወቀው በኋላ እያንዳንዱ ኢትዮጵያዊ ሁኔታው ከተረዳው በኋላ መርጦ የመጠቀም ወይም ያለመጠቀም መብት እንዳለው ከተረዳ በኋላ ምልክት ማድረጉ ከዚያ በኋላ የምንሳ ጉዳይ ነው። ምልክት ከተደረገና ንቃቱ ከፍ ያለ ተጠቃሚ ከሆነ አርሶ አደር ከሆነ አይ እኔ አልፈልገውም እኔ ይህንን ጉዳቱን ስላወኩት እና ጥቅሙና ጉዳቱ አመዛዝኜ ጥቅሙ ይህን ያህል ብሎ ስላላየሁት እኔ አልፈልገውም ልል ይችላል። እያደመጣችሁ ያላችሁት የዋዜማ ራዲዮን፣ በነገራችን ላይ መሰናዶ ነው ከሁለት እንግዶች ጋር በቅርቡ የኢትዮጵያ መንግሥት በዚህ በጂኤምኦ ወይም ዘረመል ምህንድስና ጉዳይ ላይ ሕጉን ማላላቱን አስመልክተን ሐሳብ እየተለዋወጥን ነው። በተለይም ደግሞ ይህ የዘረመል ምህንድስና ወይም ጂኤምኦ ምን አይነት አሉታዊ ተጽዕኖ ሊያሳድር ይችላል ያሉ ስጋቶችን እንዴት መቅረፍ ይገባል የሚሉ ጉዳዮችን እያነሳን ነው። ቀደም ሲል አቶ ገብረ መድህን ቢረጋን አዳመጣችሁ። አቶ ገብረ መድህን በጉዳዩ ላይ ያሉ ስጋቶችና ጠንቆችን ነግረውናል። እስቲ ወደ ዶክተር ጥላሁን ዘወልዱ እንሂድ። ዶክተር ጥላሁን ዘወልዱ ከዚህ ጉዳይ ሸሽተን ማምለጥ አንችልም፣ ማድረግ የሚቻለው ነገር ሳይንሱን መረዳትና አቅምን ማሳደግ በዚህም ደግሞ ጠንቆቹን መከላከል ይቻላል የሚል ሐሳብ ነው ያላቸው። እስቲ የእሳቸውን ሐሳብ እንስማ። በአሁኑ ሰዓት በተለያዩ የአካባቢ ክላይሜት ቼንጅ ልንለው እንችላለን ብዙ በሽታዎች እየተከሰቱ ነው ያሉት። ለዘመናት በተደረጉም የእርሻ እንቅስቃሴዎች አፈሮቻችን ለምነታቸው እየቀነሰ ነው። ምርቱ በሚፈለገው መጠን ወይም ከዚህ በፊት ይሰጥ በነበረው መጠን እየሰጠ አይደለም። ይህም እንግዲህ በተለያዩ ምክንያቶች ነው። በሽታ፣ የአካባቢው ሁኔታ፣ የድርቅ ሁኔታ የመሳሰሉ ነገሮች ተደራርበው እየመጡ ነው ያሉት። ይህ እየሆነ ባለበት ሁኔታ የዓለም ሕዝብ ቁጥር ደግሞ በሰፊው እየጨመረ ሲሆን በተለይም በታዳጊ ሀገሮች ማለትም እንደ ኢትዮጵያ ባሉ ሀገሮች የህዝብ ቁጥር በከፍተኛ ደረጃ እየጨመረ ነው። ያ ማለት የምግብ ፍላጎታችን ይጨምራል ማለት ነው። የሀይል ፍላጎታችን ይጨምራል። የሁሉም የኮንሱመር ጉድስ ፍላጎት እየጨመረ ነው የሚሄደው እና ይህንን ችግር ለመፍታት ሳይንስ እና ቴክኖሎጂ መጠቀም አስፈላጊ ሆኖ ይገኛል። በአሁኑ ሰዓት ባዮቴክኖሎጂ በጣም ፍሮንት ላይ ያሉ ማለት ቀደምት ከሚባሉ ቴክኖሎጂዎች ሲሆን ለብዙ ችግሮችን መፍትሄ እየሰጠ ነው። ማለትም ለምሳሌ በሽታን የሚቋቋሙ ዝርያዎችን ማውጣት ተችሏል። ከዚህ በፊት በተለምዶ ወይም በልማዳዊ ዘር ማዳቀል ዘዴ መሆን ያልቻሉ ነገሮች ባዮቴክኖሎጂን በመጠቀም እየሆኑ ነው ያሉት እና ስለዚህ ባዮቴክኖሎጂ እንደ አንድ መሳሪያ ሆኖ አጠቃላይ የሆኑ ችግሮችን ለመፍታት ያገለግላል ማለት ነው። በተለይም ደሞ መመልከት ያለብን እንዲያው በግብርናው ብቻ ዙሪያ ስናይ አንዳንዴ አጥበን እናየው እና ችግሮቹ በእኛ ጋር ሲሆኑ በጣም ሰፍተው ይታያሉ። ችግር ወይም ቴክኖሎጂው ሊያመጣቸው ይችላሉ የምንላቸው ችግሮች ማለት ነው። ነገር ግን ባዮቴክኖሎጂ በጤናው ዘርፍ፣ በአካባቢ፣ በኢንዱስትሪ፣ በመሳሰሉ ዙሪያዎች የሚጫወተው ሚና እጅግ በጣም ከፍተኛ ነው። ቴክኖሎጂው እጅግ በጣም ከፍተኛ ኃይል ያለው ስለሆነ በተለይም ደግሞ ሕይወት ባላቸው ነገሮች ላይ እና ሕይወት ያላቸው ነገሮች ደግሞ የብዛታቸው የአይ በአይነት እና በብዛት በተለይ በእኛ በታዳጊ ሀገሮች ስለሚገኙ ይህንን ፖቴንሽል መጠቀም የሚያስችል አቅም ፈጥሮ ማለትም የባዮቴክኖሎጂ አቅም ፈጥሮ ያሉትን የኢኮኖሚ የሶሻል እና ሌሎችንም ችግሮች መፍታት የሚያስችል መንገድ ነው ተብሎ ነው የሚታመነው። እኔ የማምነው ወደ ኢትዮጵያ ጉዳይ እንምጣና ኢትዮጵያ እንደሚታወቀው ትልቁ የኢትዮጵያ ችግር ሆኖ ለረጅም ዓመታትም ሲነሳ የነበረውና ይህ ቴክኖሎጂ ፈተዋል ወይም ሊፈታው ይችላል የሚል አስተያየት ሲሰጥበት የነበረው የምግብ ዋስትና ጥያቄ ነውና፣ ኢትዮጵያ ያለው የምግብ ዋስትና ለመፍታት የሚያስችል ምን አማራጭ አለው ይህ ቴክኖሎጂ? አማራጭስ ካለው እስከ ዛሬ ለምን ጥቅም ላይ ያሏል ነውም ምክንያቱም አሁን በስልጣን ላይ ያለው መንግስትም ይሁን ከዛ በፊት በነበረው መንግስት እንግዲህ ስለዚህ ቴክኖሎጂ የሚመጡ ሀሳቦች ነበሩ ግን መንግስታቱ ተቀባይ ሆነው አልተገኙም እና ምንድን ነው እንደው መንግስታቱ ለመቀበል የቸገራቸው ለምን ነበረ ከዚህ ቀደም የቅርብ ጊዜውን እንመለስበታለን እኔ የምግብ ዋስትና የሚለውን ቋንቋ ሰፋ አድርጌ ነው ማየው አንዳንድ ሰዎች የምግብ ዋስትና ማለት ምግብ ማምረት ብቻ አድርገው የሚያስቡ ሰዎች አሉ። ብዙ ምግብ ስላለህ በምግብ ዋስትና ተረጋግጧል ማለት አይደለም። አንዳንድ ጊዜ እንዲያውም ብዙ ምግብ ታመርትና ገበያም የለህም። የምግብ ዋስትና በመሰረቱ የምግብ ዋስትናን ለማረጋገጥ የአንድን አገር ሕዝብ ወይም ህብረተሰብ የሀብት መጠኑን መጨመር ነው። ዋናው ቁም ነገር እንዴት አድርገን የህብረተሰባችንን የኢንካም ወይም ደግሞ ገቢ መጨመር የሚቻልበት መንገድ እንፍጠር ነው እና ባዮቴክኖሎጂ እዚህ ላይ የሚጫወተው ሚና ምሳሌ ልናንሳ እና አንዳንድ ገበሬዎች ኢትዮጵያ ውስጥ ጥጥ ያመርታሉ። ኢንዲቪዲዋሊ እንዲያው ተጨባጭ የሆነ ምሳሌ ለመውሰድ ማለት ነው። ጥጥ የሚበላ ነገር አይደለም። ጥጥ ፋይበሩ ነው የሚሸጠው ግን ጥጥ ሽጠው ባገኙት ገንዘብ ምግብ መግዛት ቻሉ ማለት ነው። የጥጥ ደግሞ መጠንና ዋጋው ከፍ ሲል የእነሱም የምግብ ዋስትናቸው የተሻለ እየተረጋገጠ ይሆናል ማለት ነው። በነገራችን ላይ ስለ ባዮቴክኖሎጂ ሁሉም ሰው እንዲገባው አይፈለግም። እያንዳንዱ ገበሬ ስለ ባዮቴክኖሎጂ እንዲገባው አይፈለግም። የአሜሪካን ገበሬ ስለ ባዮቴክኖሎጂ የሚያውቀው ነገር ብዙም አይደለም። መሰረታዊ የሆኑ መረጃዎች ይደርሱታል ነገር ግን ስለ ባዮቴክኖሎጂ ዝርዝር ጉዳይ የሚያውቀው ነገር የለም። ነገር ግን በመንግስት ዙሪያ ያሉ ሰዎች፣ ፖሊሲ አውጪዎች እና ቴክኖክራቶች ይህንን ጉዳይ ሊረዱት ይገባል። እንግዲህ እኔም እስከማስታውሰው ድረስ በዚህ ጉዳይ ላይ ብዙ አተካሮዎች ነበሩ። ከዛም ባሻገር ደግሞ ቴክኖሎጂው በጣም አደገኛና መጥፎ ነው፣ ስለዚህም ስለዚህ ርዕሰ ጉዳይ መነጋገር ራሱ አስፈላጊ አይደለም እስከሚል የከረረ አቋም የሚሄዱ ሰዎች ነበሩ። ጥቂት ዓመታት በፊት የወጣ ሕግም ነበረ በፓርላማ በኩል እንደው ጠንከር ያለ ገደቦችን የሚጥል ከዚህ ከባዮቴክኖሎጂ ጋር የተያያዙ ነገሮች በኢትዮጵያ እንዴት መያዝ እንዳለባቸው እንዴት መከናወን እንዳለባቸው የሚገልጽ ሕግም ነበረ እና አሁን እሱ ሕግ ደግሞ በቅርብ ጊዜ ተከልሶ ይህ እንግዲህ ባለፉት አራት ዓመታት ውስጥ እንግዲህ የመጣ ለውጥ ነው። የተወሰኑ ነገሮች ተፈቅደዋል። በኢትዮጵያ ባለው አሁን ባለው የኢኮኖሚ ሁኔታ እንግዲህ ሜይ ቢ በተሻሻለው የአስተሳሰብ ሁኔታም ሊሆን ይችላል ህጉ የተወሰኑ ነገሮችን ፈቅደዋል። እና የዚህ ህግ መፈቀድ ምን ያክል በር ይከፍታል በኢትዮጵያ ይህን ቴክኖሎጂ እንደው ጥቅም ላይ ለመዋል የሚከፍተው በር ምን ያክል ነው የሚለውን እስ ህጉን አይተውት ከሆነ እንግዲህ ከሱ በመነሳት እንደው አንዳንድ ሀሳቦች ካሉ በመሰረቱ ቴክኖሎጂው በጣም ፓወርፉል ነው። ለክፋትም ልትጠቀምበት እንደምትችል ማወቅ ያስፈልጋል። እንደ ማንኛውም ቴክኖሎጂ ማለት ነው። ሁለት ሳይድ ነው ያለው የእያንዳንዱ ቴክኖሎጂ ጥቅሙ እና ጉዳቸዋል ኒውክሊየር ቴክኖሎጂ ብናይ ተመሳሳይ ነገር ነው ያለው እና የኢትዮጵያን ክፋት የሚመኙ ሰዎች ወይም ግሩፖች ቡድኖች ይሄንን ቴክኖሎጂ ተጠቅመው ጥፋት ሊያደርሱ ይችላሉ እና ይሄ እንዳይሆን አስፈላጊ ህጎች ወጥተው ተግባራዊ መሆን አለባቸው። በተለይ አሁን በቦርደር አካባቢ በድንበር ዙሪያ የሚገቡና የሚወጡ ነገሮችን ማየት መቆጣጠር መቻል አለብን። ህይወት ያላቸው በተለይም ማይክሮ ኦርጋኒዝም እዚህ ጥቃቅን ህዋሳት የምንላቸው በጣም አደገኛ የሆነ ጥፋት ሊያመጡ የሚችሉ ባዮቴሮሪስቶች ሊጠቀሙበት የሚችሉ ብዙ ነገር አለ ከዛ ጋር ተያይዘ እና ዋናው ምንድነው አቅምን ገንብቶ የሚገባውን እና የሚወጣውን ማየት መረዳት መቆጣጠር መቻል አለብህ። እንዲያው ዝም ብሎ እንደ ሰጎን አሸዋ ውስጥ አንገት ቀብሮ አላየንም አልሰማንም የሚለው የሚያዋጣ ነገር አይሆን። ይሄ ማለት ደግሞ የሰው ኃይል መገንባት ያስፈልጋል ኢንስቲቱሽናል አቅም መገንባት ያስፈልጋል ወደ ተርፈ እና ይሄ መሆን ሲገባው ዝም ብሎ ዝግትግት አድርጎ ይዞ ምንም ነገር አይሆንም ብሎ ማለት በጣም አስቸጋሪ ነው የሚሆነው። ጥፋቱም የበለጠ የባሰ ሊሆን ይችላል አሁን ያለው ህግ ከዚህ በፊት ትንሽ ተዘጋግቶ የነበረውን ያሻሻለው ህግ በመሰረቱ ይህንን ታሳቢ አድርጎ አውቀን ተረድተን የምንፈልገውን ወስደን የማንፈልገውን አንወስድም ብለን ማለት መቻል አለብን ከሚል መሰረታዊ ነጥብ የተነሳ ይመስለኛል እና በተለይም ለሪሰርች የተሰጠው ትኩረት በጣም ከፍተኛ ነው እንዲያውም አርቲክሉ ላይ እንግዲህ ገና ጋዜጣ ላይ አልወጥ ማለት ነጋይት ጋዜጣ ላይ አልወጣም እንጂ ስፔሻል ፐርሚት የሚባል ሁሉ አለ። ስፔሻል ፐርሚት ለምርምር እና ለትምህርት ለማስተማር የሚደረጉ ሲሆን ቀጥታ ሳይንስ እና ቴክኖሎጂ ስፔሻል ፐርሚት ይሰጣል ማለት ነው። ብዙ ቡጣ ውረድ ሳይኖርበት እና ይሄን ይሄን የሚፈቅድ በመሆኑ አሁን እንዳየሁት ከሆነ በጣም ጥሩ ነው ብዬ ነው ሌላው አንድ ነጥብ ምንድን ነው የሚነሳው? እንግዲህ አሁን ሕጉ የተወሰነ ነገሮችን ፈቅዷል ከዚህ ቀደም ከነበረው የተሻለ ሆኖ ወጥቷል። ይሁንና ግን ይህ የባዮቴክኖሎጂ ጉዳይ ጥንቃቄ የሚጠይቅ ነው። በተለይ ጉዳትም ሊያስከትል ይችላል አንዳንድ ጊዜና ይህንን ወደ ተግባር ለማዋል በተለይ ሕጉ በሌላው በኩል እንግዲህ አንዱ እንድምታው በኢትዮጵያ እየተካሄደ ያለውን የኢኮኖሚ እንቅስቃሴ መደገፍ የሚችሉ ነገሮችን ከዚህ ማውጣት እንችል የሆነ በሚልም እሱን ታሳቢ አድርጎ ነው ህጉ የወጣው ከምርምር ባሻገር። ስለዚህ ጥቅም ላይ ወደ መዋል ሲመጣ ነገሩን ስራ ላይ ወደ ማዋል ሲመጣ፣ ለዚያ የሚያስፈልግ አቅም አለ በኢትዮጵያ በጣም እንደ ትልቅ ስጋት ነው የሚነሳው እና ጉዳቶች እንዳይደርሱ ህጉንም ቢሆን ለማስፈጸም እና ለመቆጣጠር የሚያስችል የሰለጠነ የሰው ኃይል በቂ ላብራቶርስ ሌሎች ሌሎችም ተቋማዊ አደረጃጀት አለን ወይ እንደ እሱን አይተን ብናል እውነት ነው። እንደዚህ አይነት ነገሮች ሲመጡ እንዳልኩ የሰው አቅም እና የኢንስቲትዩሽኖች አቅም በጣም አስፈላጊ ነው ብያለሁ። እኔ በፈረንጆች ሁለት ሺህ አካባቢ ነው እንግዲህ እዛ ግብርና ምርምር ድርጅት ውስጥ ሰራ የነበረው እና ባዮቴክኖሎጂ ፕሮግራም የግብርናውን ባዮቴክኖሎጂ ፕሮግራም ስንጀምር በመሰረቱ ምንም ነገር አለ። አዲስ አበባ ዩኒቨርሲቲ ለተማሪዎች የሚጠቀምባቸው ትናንሽ ላቦራቶሪዎች ነበሩ። ነገር ግን ይሄ ነው የምትለው የምርምር ላቦራቶሪም አልነበረም። ባዮቴክኖሎጂ የሚታይ የነበረው እንደ ሌላ ፕላኔት የመጣ ቴክኖሎጂ ተደርገው ነው የሚታይ የነበረው። ነገር ግን ባለፉት አስር አስራ ሁለት አስራ አምስት አመታት ማለት ይቻላል። አሁን ጥሩ አቅም የተገነባ ይመስለኛል። በሰው አቅምም አንጻር አዲስ አበባ ዩኒቨርሲቲ የራሱን የቻለ የባዮቴክኖሎጂ ኢንስቲትዩት አቋቁሟል። የግብርና ምርምር ኢንስቲትዩትም በጣም ከፍተኛ የሆነ አቅም ያለው የባዮቴክኖሎጂ ሴንትራል ላቦራቶሪ ሆለታ ላይ ተቋቁሟል እና በመሰረቱ በአሁኑ ሰዓት የቼሞን መውጣት እና መግባት መቆጣጠር የሚችል በቂ የሰውና የኢንስቲትዩሽን ሀይል አለ ብዬ ነው ማስበው። ሌላው ደግሞ ያልጠቀስኩት የባዮ ዳይቨርሲቲ ኢንስቲትዩት ነው። ባዮ ዳይቨርሲቲ ኢንስቲትዩት ለብዙ አመታት በውጭ ሲረዳ የነበረ ኢንስቲትዩት ሆኖ በቂ የሆነ አቅም አለው። ለምሳሌ ጂኤምኦ ዲቴክት የማድረግ እንበልና የሚገባውና የሚወጣውን ማለት ነው። ይሄንን የማድረግ አቅም በቂ አቅም አለ እና ስለዚህ እኔ ምንም ስጋት የለኝም በዚህ በኩል። በጣም ጥሩ። ሌላው እንግዲህ በተለይ ከቴክኖሎጂውን ከሚተቹት ወገኖች የሚቀርቡት ነገር የሚነሱ ነገሮች አሉ በተለይ በጤና ላይ፣ በአካባቢ ላይ እና በምግብ ሉዓላዊነት ላይ እነሱ የምግብ ፉድ ሶቨርኒቲ ይሉታል። ሌላ ብዙ ስምም ይሰጡታል፣ እና የሚነሱ ትችቶች አሉ። ይሄ ነገር በገበሬው እጅ ያሉ ምርጥ ዘሮችን ገበሬው በባህላዊ መንገድ ይጠቀምባቸው የነበሩ ዘሮችን ወደ ኩባንያዎች አሳልፎ የሚሰጥ ነው፣ የሚያጠፋም ነው። አንዳንዴ በምርምር እንዲህ አይነት ችግሮች ይከሰታሉ። በሌሎች ሀገሮችም የተከሰቱ መጥፎ አጋጣሚዎች አሉ በሚል ምሳሌም የሚያደርጓቸው አሉ። በዚህ ረገድ ይህ ቴክኖሎጂ ጉዳት እንዳያመጣ ምን መደረግ አለበት? ስለ ጉዳቱስ ምን ያክል ይታወቃል? እነዚህን ነገሮች በተለይ የምግብ ዘሮችን ጠብቆ ለማቆየት፣ በተለይ ባዮዳይቨርሲቲውን ጠብቆ ለማቆየት፣ እንደዚሁም ደግሞ ከጤና ጋር በተያያዘ ያሉትን ችግሮች እንደው ማንሳት ምንችል መልቲናሽናልስ ሊሆኑ ይችላሉ ወይንም ደግሞ ቢዝነስ ላይ ያለ ኦርጋናይዜሽን በተቻለ መጠን ፕሮፊት ማክሲማይዝ ማድረግ ነው የሚፈልገው። ሶሻል ሪስፖንሲቢሊቲ ብለው ቢሉ በተግባር ላይ ያለው ይህን ያህል ላይሆን ይችላል እና ይሄንን እንደዚህ አይነቱን ኢንቬዥን ሊመጣ የሚችለውን ለመከላከል አገሪቱ አውቃ መንቀሳቀስ አለባት። ሪስፖንስብል የሆኑ ፖሊሲ አውጪዎች እና ፖሊሲውን ደግሞ ተግባር ላይ የሚያውሉ ሰዎች ሊኖሩ ይገባል። የግለሰቦች ብቻ ሳይሆን መሆን ያለበት ደግሞ ኢንስቲቱሽናል መሆን አለበት እና ይሄንን በትክክል መቆጣጠር መቻል አለብን። ይሄን የምናደርገው የቴክኖሎጂው ባለቤቶችም መሆን ስንችል ብቻ ነው። ዳርቁመን ስናይ ሳይሆን እያየን ሳይሆን እና በተለይም አሁን ኢትዮጵያ እንደ ዋን ኦፍ ሴንተር ኦፍ ባዮዳይቨርሲቲ ተብላ ነው በዓለም የምትታወቀው። ብዙ ዝርያዎች አሉ አቅማቸው ጠንካራ ያልሆነ ግን የተለያየ ጥቅም ያላቸው እና አሁን በብሪዲንግ ወይም ደግሞ በባዮ ቴክኖሎጂ በጣም ሱፔሪየር የሆነ ከሁሉም በላይ የሆነ ዝርያ ቢመጣ ገበሬው ቀጥታ ወደዛ ፎከስ ያደርግና ይሄንን ላንድሬስ ሊተወው ይችላል። ይሄ በመሰረቱ በባዮዳይቨርሲቲ ላይ ኢምፓክት ሊያመጣ እንደሚችል ይጠረጠራል። ነገር ግን ገበሬው ደግሞ ሁልጊዜ ይሄንን ኢንፊሪየር የሆነ ዝርያ እየተጠቀመ ለፎዘሴኮ ባዮዳይቨርሲቲ ብሎ ኑሮው እየዘቀጠ እንዲሄድም የሚፈልግ አይመስለኝም፣ ስናየው ማለት ነው። ነገር ግን ይህ እንዳይሆን እነዚህ የገነባናቸው ኢንስቲትዩሽኖች ናቸው ጥንቃቄ ማድረግ ያለባቸው ኢንስቲትዩት ኦፍ ባዮዳይቨርሲቲ። እንዲያው ዝም ብለን እነዚህ ነገር መጥተው እኛን ይጎዱናል ሳይሆን እኛ ቀድመን መገኘት መቻል ይኖርብናል። የምንፈልገውን ማወቅ መቻል አለብን። የማንፈልገውን ማወቅ መቻል አለብን። በሰዎች በሌሎች ሀይሎች ዲክቴትድ መሆን የለብንም። እንጂ አደጋ ሊኖረውም ይችላል እንደየአመጣጡ ማለት ነው። እና ይሄን አደጋ ግን የምንከላከለው አቅም ስንገነባ ነው። አሁንም እንደገና ደግሟለው፣ አቅም ስንገነባና የምንፈልገውን ነገር ስናውቅ ብቻ ነው። ዶክተር ጥላሁን ዘወልዱና አቶ ገብረ መድህን ቢረጋ ለሰጡን ሐሳብ በአድማጮች ስም እናመሰግናለን። እንግዲህ በጉዳዩ ላይ በሌላም ጊዜ እንዲሁ ጠቃሚ ሐሳብ ሊሰጡ የሚችሉ መረጃዎችን እናካፍላችኋለን። የዕለቱ የፕሮግራሙ አዘጋጅ አርጋው አሸነ የነበርኩኝ። በፕሮግራማችን ላይ የሚኖራችሁን አስተያየቶች በዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልትጽፉልን ትችላላችሁ። አለበለዚያም ደግሞ በፌስቡክ እና በትዊተር ፕሮግራሞቻችንን መከታተል ትችላላችሁ ዋዜማ ሬዲዮ ብላችሁ ፈልጉን። በዩቲዩብ እና በሳውንድ ክላውድ እንደዚሁ የዋዜማ ፕሮግራሞችን ማግኘት ይቻላል። በሱም እንደዚሁ ፕሮግራሞቻችንን በጥራት ማዳመጥ ትችላላችሁ። እንግዲህ ፕሮግራማችንን ስላደመጣችሁ ያሳለፋችሁት ጊዜ የሚያስቆጭ እንዳልነበረም ተስፋ አድርጋለሁ። እስከ ሳምንት